የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀደም ሲል በዜናው እንደተገለጸው ከሕዝባዊ ቻይና ሪፐብሊክ ፕሬዚደንት በቀረበላቸው ግብዣ መሰረት የሦስት ቀናት ይፋ ጉብኝት ለመጀመር ዛሬ ወደ ቤጂንግ በረዋል። ጠቅላይ ሚኒስትር ኃይለማርያምና በእርሳቸው የሚመራው የኢትዮጵያ ልኡካን ቡድን በዚህ ጉብኝቱ ወቅት ከፕሬዚደንቱ፣ ከብሔራዊ ኮንግረሱ ሊቀመንበር እና ከጠቅላይ ሚኒስትሩ ጋር በሁለቱ ሀገሮች፣ በአፍሪካ እና በዓለም ጉዳዮችም ላይ ይነጋገራል ተብሏል። የጠቅላይ ሚኒስትሩን የቻይና ጉብኝት አስመልክቶ ማብራሪያ ለማግኘት ማምሻውን ወደ አዲስ አበባ ውጭ ጉዳይ ሚኒስቴር ደውለን ነበር። ቃል አቀባዩን አምባሳደር ዲና ሙፍቲን ሰሎሞን ክፍሌ አግኝቶ አነጋግሯቸዋል። ጉብኝቱ ለምን አሁን ሲል ነበር በቅድሚያ የጠየቃቸው። አምባሳደር ዲና ሙፍቲ ይቀጥላሉ። ይሄ በቀደም ሲል በእቅድ የተያዘና ሁልጊዜም በመሪዎችም በሚኒስትሮችም ደረጃ እቅዶች አሉ። የዓመት እቅድ አለ። ጠቅላይ ሚኒስትር ኃይለማርያም አዲስ ናቸው እንግዲህ ቻይናን ከዚህ ቀደም በጠቅላይ ሚኒስትርነታቸው የጎበኝበት ጊዜ አልነበረም። በጠቅላይ ሚኒስትር የመጀመሪያ ጉብኝታቸው ስለሆነ ይሄ በቀደም ሲልም በዕቅድ ተይዞ ስለነበረ ነው ጉብኝቱ የተካሄደው። እና ቻይና ደግሞ ወዳጅ ሀገር ናት። ከቻይና ጋር ያለው ግንኙነት ደግሞ በጣም ጠንካራ ነው። ይህንን የወዳጅነት ግንኙነት ለመቀጠል በእኛ በኩል ያለንን እቅድ፣ እምነትና ፍላጎት ለመግለጽም ነው። ኢትዮጵያ በአሁኑ ወቅት ብዙ አጀንዳዎች እንዳሏት ይታወቃል። ምናልባት አንዱ ከሆነው ከህዳሴ ግድብ ግንባታ ጋር የተያዘ ይሆን? የእርሳቸው ጉዞ ቻይናም በቅርቡ ፍላጎት ያላት መሆኗን ጠቁማለች። አይደለም፣ ቀደም ሲል ቀደም ሲል የተያዘ ነው አቶ ሰለሞን፣ ቀደም ሲል የተያዘ እቅድ ነው። ቀደም ሲል የወጣ በወጣ እቅድ መሰረት ነው ይሄ የነበረው። ከቻይና ብቻ ሳይሆን ከሌሎችም ሀገሮች ጋር እንደዚሁ ለጠቅላይ ሚኒስትሩ በአመቱ የተያዘ እቅድ አለ። በዚያ እቅድ መሰረት ነው በዚህ ጉብኝታቸው ላይ የህዳሴ ጉዳይ አይነሳም። በጋራ ጉዳዮች ላይ በሁለቱ ሀገሮችን በሚያገናኙት የተለያዩ ጉዳዮች ላይ ንግግር ያደርጋሉ። ቻይና እንደሚታወቀው በኢትዮጵያ የኢንፍራስትራክቸር ግንባታ ውስጥ ቁልፍ ሚና ከሚጫወቱት ሀገሮች መካከል ናት። ከዚህ ከቁልፍ የኢንፍራስትራክቸር ግንባታዎች መካከል ህዳሴ ግድብ አንዱ ነው። በዚህ ደረጃ ሊነሳ ይችላል። ግን አሁን ከህዳሴ ግድብ ሰሞኑን ከ ከግብጽ ጋር በተያዘ ሁኔታ የሚሆን ነገር አይደለም። እሱን ላነሳ ነበረ ከግብጽ ጋር በወቅቱ ፍጥጫ ምክንያት የአቶ ሀይለ ማርያም ደሳለኝ የቻይና ጉብኝት የደህንነቷን ጉዳይ ለማስጠበቅ ሊሆን ይችላል የሚል አስተያየት ስላለ ነው ላነሳ የፈለግኩት ገምቻለሁ። ለነገሩ ሰለሞን ምንድን ነው ከግብጽ ከቻይናም ከሌሎችም ወዳጅ አገሮች ከምዕራብም ካሉት ጋር በምንገናኝበት ሰዓት በወቅቱ ጉዳዮች ላይ እንነጋገራለን። ከእነዚህ አሁን በወቅቱ ትኩረት ከሳቡት ነገሮች መካከል አሁን በዚህ በህዳሴ ግድብ ዙሪያ ግብጽ አካባቢ ያለው ነገር ነው። ይህንን ለአሜሪካኖችም፣ ለቻይናዎችም፣ ለእንግሊዞችም ለጀርመኖችም እንደምናስረዳ ሁሉ ይህንን አንስቶ መነጋገር የማይቀር ነው የሚሆነው ምንድን ነው ያለው ነገር እየተደረገ ያለው ነገር የሚለውን ነገር፣ የሪጅኑ ጉዳይ ማለት ነው። ቅድሚያ ነው የሚኖረው በኛ ፖሊጭ ግንኙነት፣ የሶማሊያ ጉዳይ፣ የሱዳን ጉዳይ፣ የግብፅ ጉዳይ፣ የኤርትራ ጉዳይ፣ እነዚህ የመሳሰሉ ነገሮች ከሌሎች ወዳጅ ሀገሮች በሚነሳው መልኩ ይነሳል። ነገር ግን የተለየ ነገር ከመፍጠር አንጻር ሳይሆን በዚክሊ እንደ ወዳጅ ሀገር በአካባቢያችን ስላለ ሁኔታ እንዲረዱት ለማድረግ የሚሆን ነው የሚሆነው። በመጨረሻ አንድ ጥያቄ ላንሳ። ኢትዮጵያ ውስጥ የኢኮኖሚው ሁኔታ እያደገ ነው ይባል እንጂ የገንዘብ እጥረት መኖሩን በአንዳንድ ኢኮኖሚስቶች ይገለጻል። ይህ ሰማንያ ቢሊዮን ዶላር ሊያስወጣ እንደሚችልና ለማነጽ ከአምስት ዓመት በላይ እንደሚፈጅ የሚታወቀው ግድብ ገና ሀያ በመቶ ብቻ መሰራቱና በእቅዱ መሰረት የሶስት ዓመታት ጊዜ ብቻ እንደቀረው ነው የሚታወቀው። ከዚህም ጋር በተያያዘ የገንዘብ እርዳታ ከቻይና ለማግኘት የሚደረግ ጥረት ይኖራል። ለነገሩ የዚህ የህዳሴ ግድብ እንደምታውቀው በሀገራችን ህዝቦች በሀገራችን ህዝቦች አንጡራ ሀብት የሚሰራ እንዲሆን ነው የተፈለገው። እየተደረገም ያለውም በዛ አቅጣጫ ነው ያለው። ወዳጅ መንግስታት፣ ወዳጅ ወገኖች፣ ወዳጅ ተቋማት የሚረዱ ከሆነ እንቀበላለን። ግን ለህዳሴ ግድብ ሲባል ምን ለምነው ድጋፍም አይኖርም። ዞሮ ዞሮ ህዝቡ ያው እንደምታውቀው ያለው በጉልበቱ፣ በገንዘቡ፣ በእውቀቱ አስተዋጽኦ እያደረገ ነው። ምክንያቱም ይሄን የባንዲራ ግድብ ስለሆነ ማለት ነው እና በመሰረቱ በራሳችን ላብ በራሳችን አንጡራ ሀብት ለመገንባት የተነሳን ግድብ ስለሆነ በዚህ ደረጃ የገንዘብ ለግድቡ የሚለመን ገንዘብ አይኖርም። አምባሳደር ዲና ሙፍቲ፣ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ ለትብብሮ በጣም አመሰግናለሁ። ሰለሞን መንነም አመሰግናለሁ። መልካም ቀን።